መዝሙር ዘጠና ሁለት እግዚአብሔርን ማመስገን መልካም ነው ልዑል ሆይ ለስምህ ዝማሬ ማቅረብ በማለዳ ምሕረትን በሌሊትም እውነትህን ማውራት አስራ አውታር ባለው በበገና ከምስጋና ጋርም በመሰንቆ አቤቱ በሥራህ ደስ አሰኝተኸኛልና በእጅህም ሥራ ደስ ይለኛልና አቤቱ ሥራህ እጅግ ትልቅ ነው አሳብህም እጅግ ጥልቅ ነው ሰነፍ ሰው አያውቅም ልብ የሌለውም ሁሉ አያስተውለውም። ኃጢአተኞች እንደ ሣር ሲበቅሉ፣ ዓመፃ የሚያደርጉ ሁሉ ሲለመልሙ፣ ለዘላለም ዓለም እንደሚጠፉ ነው። አቤቱ አንተ ግን ለዘላለም ልዑል ነህ። አቤቱ እነሆ ጠላቶችህ ይጠፋሉና፣ ዓመፃንም የሚሠሩ ሁሉ ይበተናሉና፣ ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል። ሽምግልናዬም በዘይት ይለመልማል። ዓይኔም በጠላቶቼ ላይ አየች። ጆሮዬም በእኔ ላይ በቆሙ በክፉዎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋልና በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ሆነ ይነግራሉ፣ በእርሱም ዘንድ ዓመፃ የለም።